በ25ና በ31 ሜትር ባንድ፣ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 18 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ እንደምናመሽታችኋል፣ ክቡራትና ክቡራን አድማጮች ጤና ይስጥልን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየ ነን። የደቡብ ሱዳን የሰላም ድርድር አዲስ መሰናክል ተደቅኖበታል። We would like to see them respected. And they are going to be necessary, uh, their presence will be necessary here in order to make decisions. Yeah, to make the አምባሳደር ዶናልድ ቦዝ ለሱዳንና ደቡብ ሱዳን የዩናይትድ ስቴትስ ልዩ መልእክተኛ ናቸው። በመጽሔት ዘገባ አለን፣ እንደዚሁም ዋናው አብይ ርዕሱም እሱን ይመለከታል። ከምሽቱ ዜናችን ደግሞ ሞቃዲሾ ቤተ መንግስቱ ላይ በርካታ አዳፍኔዎች ተተኮሱ። አልሸባብ የተኮስኩ እኔ ነኝ ብሏል። አንገት ሲቀላ የሚታየው የአይሲሱ ጽንፈኛ ተዋጊ ማን እንደሆነ ታወቀ፣ የሚል ዜና እየተሰማ ነው የሚሉት አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በቤተ መንግስቱ ላይ በርካታ አዳፍኔዎች ተተኩሰዋል። ጽንፈኛው ቡድን አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። በተከታታይ የተኮስናቸው አዳፍኔዎች ቤተ መንግስቱ ግቢ ውስጥ አርፈዋል ሲል አልሸባብ ተናግሯል። ጥቃቱ በሰው ላይ ጉዳት አድርሶ እንደሆነ ግን ለጊዜው የታወቀ ነገር የለም። ባለፈው ሳምንት ሞቃዲሾ በሚገኝ ሆቴል ላይ ለደረሰውና ሁለት የመንግስት ባለስልጣናትን ጨምሮ ሀያ አምስት ሰዎች ለገደለው እንዲሁም ምክትል ጠቅላይ ሚኒስትሩን ላቆሰለው ጥቃት አልሸባብ ኃላፊነት መውሰዱ ይታወሳል። ባለስልጣናት እንዳሉት በዚያ በሆቴሉ ጥቃት ከተገደሉት መካከል የሞቃዲሾ ምክትል ከንቲባ ሞሐመድ አደን ጉሌድና የምክር ቤት አባሉ ኦመር አሊ ኑር ይገኙባቸዋል። ባለፈው ሳምንቱ ጥቃት ምክትል ጠቅላይ ሚኒስትሩ ሞሐመድ ኦማር አርቴና የትራንስፖርትና ና የአቪዬሽን ሚኒስትሩ አሊ አህመድ ጃማ ጃንጋሊ ከቆሰሉት መሀል ናቸው። አልሸባብ በቅርብ ዓመታት ሶማሊያ ውስጥ በተደጋጋሚ መንግስቱንና ሰላማዊ ሰዎችን ኢላማ ያደረጉትን ያደረጉ ጥቃቶችን ሲያካሄድ ቆይቷል። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር ከሽምቅ ተዋጊ ቡድኖች ጋር አንድነት ለመፍጠርና ስምምነት በመፈረም የታሰሩ ሁለት የተቃዋሚ መሪዎችን ይቅርታ ከጠየቃችሁ ትለቀቁ ይሆናል እንዳሏቸው ዘገባዎች ገለጹ። ፋሩቅ አቡ ኢሳና አሚን ማኪ የሚባሉት የፖለቲካ መሪዎች ካለፈው ታኅሳስ መጀመሪያ አንስቶ ታስረዋል። ከተከሰሱባቸው ወንጀሎች መካከል ሽብርተኛ ድርጅትን ማካሄድና በመንግስት ላይ ጦርነት መቀስቀስ የሚሉ ይገኙበታል። የማስታወቂያ ሚኒስትሩ አህመድ ቢላል መንግስትን በኃይል ለመጣል መነሳት በሱዳን ሕገ መንግስት የተከለከለ ነው ብለዋል። ፕሬዚደንት በሽር በመጪው መያዝያ በድጋሚ ለመመረጥ ይወዳደራሉ። የማስታወቂያ ሚኒስትሩ እንደጠቆሙት ፕሬዚደንቱ ሁለቱን የተቃዋሚ ፖለቲካ መሪዎች ይቅርታ ከጠየቁ ትፈታላችሁ ያሏቸው ከሁለት ዓመታት በፊት ባወጡት የብሔራዊ የእርቀ ሰላም ንግግር መሰረት ነው ብለዋል። እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት የአፍሪካ ህብረት ኮሚሽን ሊቀመንበሯን ኮሳዛና ላሚኒ ዙማን ለመግደል ሴራ ተጸንሶ ነበር የሚል ሾልኮ በድብቅ የወጣ የደቡብ አፍሪቃ የደህንነት መረጃ መኖሩን አውቀናል ሲል ህብረቱ ተናገረ። ስለ ሴራው የሚያወራው የደህንነቱ ሪፖርት ለአልጀዚራና ለተጋርዲያን ጋዜጦች በድብቅ የደረሰ ብዛት ያለው የመረጃ ልውውጥ ሰነድ አካል ሲሆን ሁለቱም በዚህ ሳምንት አንዳንዶቹን መረጃዎች ይፋ ማድረግ ጀምረዋል። ላሚኒ ዙማ የአፍሪካ ህብረት የመጀመሪያ ሴት ሊቀመንበር ሆነው አዲስ አበባ ውስጥ ስራቸውን እንደጀመሩ የግድያ ሴራ ተጠንስሶባቸው እንደነበር በርካቶቹ የደህንነት ሪፖርቶች ላይ ተመልክቷል። የአፍሪካ ህብረት ኮሚሽን ባወጣው መግለጫ ሊቀመንበር ዙማ ደህንነታቸው በጥሩ እየተጠበቀ መሆኑን ለህዝቡ ማረጋገጫ እየሰጠን ነው ሲል አስታውቆ የህብረቱ ጽህፈት ቤት መቀመጫ የኢትዮጵያ መንግስት የብሔራዊ ደህንነትና የጸጥታ አገልግሎት ስለሚያደርገው ጥበቃ አሞግሷል። ኮሚሽኑ ትናንት ረቡ አልጀዚራ ይፋ ያደረገው የደህንነት ሰነድ እንደሚለው የኮሚሽነሯ ደህንነት ላይ አደጋ ሊጣል ነው በሚል ስጋት የኢትዮጵያ የደህንነት አገልግሎት ለኢትዮጵያ የደህንነት አገልግሎት በቀረበው ጥያቄ መሰረት የደህንነት አገልግሎቱ ጥበቃውን አጠናክሯል ይላል። በወቅቱ ላሚኒ ዙማ ስራቸውን ከመረከባቸው ከሶስት ቀናት በፊት አዲስ አበባ የገቡ ነፍሰ ገዳዮች እንደነበሩ የደቡብ አፍሪቃ የደህንነት አውታሮች መረጃ ደርሷቸው እንደነበር ይኸው ሰነድ ያመለክታል። ሴረኞቹ የገቡት ከዚያ ከ12 ቀናት በኋላ ሊገሏቸው አቅደው እንደነበርና ነገር ግን በምንም ነገር በምንም መንገድ እንዳልተሳካላቸው የደህንነት መረጃዎቹ ቅብብል ይናገራል። በህብረቱ ኮሚሽነር ላይ የግድያ ሙከራ ስለመደረጉ ግን አንድም ይፋ መረጃ የለም። የደቡብ አፍሪቃ የመንግስት ጸጥታ ሚኒስትር ዴቪድ ማህሎቦ መረጃዎቹ ሾልከው መውጣታቸውን አውግዘዋል። ድርጊቱ የደህንነት ጥረቶቻችንን በአብዝቶ የሚጎዳ ነው ብለው ማን አሾልኮ እንዳወጣ ምርመራ እያደረግን ነው ሲሉም ሚኒስትሩ ማህሎቦ አስታውቀዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጂሃዲ ጆን እየተባለ የሚጠራው ጨምበል ለብሶ ንጹሐን ሰዎችን እያረደ የሚገድለው እስላማዊ መንግሥት ነኝ የሚለው ነፍሰ ገዳይ ግለሰብ በኮምፒውተር ፕሮግራም የኮሌጅ ዲግሪ ያለው እንግሊዛዊ ዜጋ መሆኑን በርካታ መገናኛ ብዙሃን ዛሬ ሐሙስ ዘገቡ። ጂሃዲ ጆን ሞሐመድ አማዚ ነው ብለዋል መገናኛ ብዙሃኑ። ዝርዝሩን አዲሱ አበባ ያቀርበዋል። ተደጋጋሚ የሆኑ ብርቱ ማስጠንቀቂያዎች ብናስተላልፍም በእስላማዊ መንግሥት ላይ ያላችሁ እብሪተኛ ፖሊሲ፣ ማቆሚያ የሌለው የኑክሌርና የቦምብ ጥቃታችሁ እንደገና እንድመለስ አድርጎኛል። ሙሐመድ ኢማዚ ጨንበላ አጥልቆ አንገት የሚቀላው ሰው ጂሃድ ጆን ነው ብሎ ከድምዳሜ ከመድረስ በፊት ጥንቃቄ እንደሚያስፈልግ ያስጠነቀቁትን የአውሮፓ የስለላ መሥሪያ ቤት ምንጮችን ሮም ከተማ የሚገኘው የቪኦኤ ዘጋቢ ማነጋገሩ ታውቋል። እንደ ምንጮቹ አገላለጥ ታሪኩ አሁን ከሚታሰበው የበለጠ ውስብስብ ነው። በዋሽንግተን ፖስት ጋዜጣ መሠረት ደግሞ ሞሐመድ ኢማዚ ከጥሩ ቤተሰብ የተገኘ እንግሊዛዊ ዜጋ ነው። በሌላ በኩል የዩናይትድ ስቴትስ ባለሥልጣናት ትናንት ረቡዕ ኒውዮርክ ውስጥ ነዋሪ የሆኑ ሦስት የውጭ አገር ዜጎችን በቁጥጥር ሥር አውለዋል። ታሳሪዎቹ ሶሪያ ውስጥ ከሚገኘው ከእስላማዊ መንግሥት ነኝ ባየው አማጺ ቡድን ጋር በመተባበር ፕሬዚዳንት ባራክ ኦባማን ፖሊሶችንና የኤፍቢአይ አባሎችን ለመግደል ሲዶልቱ በመገኘታቸው እንደሆነም ታውቋል። አንድ የተከሳሾቹ ጠበቃ ሲናገሩ ዩናይትድ ስቴትስ ከአክራሪው እስላማዊ አማጺ ቡድን ጋር የሚተባበሩ ሙስሊሞችን በተለየ ዘዴና ጥንቃቄ መቅረብ ይገባቸዋል ብለዋል። ይህ በእንዲህ እንዳለ የአክራሪ እስልምና ቡድን አባል የሆኑ ወጣት ሴቶች ቁጥር በየጊዜው እየጨመረ መሄዱ እንዳሳሰባቸው የአውስትሬሊያ ባለሥልጣናት አስታውቀዋል። ይሄ የጂሃዲ ሙሽራ እየሆኑ የመሄድ አባዜ በዝቷል። አንድም ወጣት ሴቶች ሽብርተኛ ወጣት ወንዶችን ያፈቅሩና ወደ ሶሪያና ኢራቅ ይሄዳሉ። በሌላ በኩል ደግሞ ሴቶቹ ወጣት ሴቶቹ ማለት ነው በተለያዩ የኢንተርኔት አማካኝነት የሚደረግላቸው ቅስቀሳ ወደዚያ እንዲያመሩ ያደርጋቸዋል ብለዋል። ወጣት ሴቶቹ ብዙውን ጊዜ የሚማረኩት ከኢንተርኔት በሚያገኙት መረጃ እንደሆነም ባለሥልጣናት ተናግረዋል። ሰሜን ምስራቅ ሶሪያ ውስጥ ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን የጠለፋቸው ክርስቲያኖች ቢያንስ ሁለት መቶ ሀያ መድረሳቸውን አንድ የዚያችን ሀገር የሁከት ሁኔታ የሚከታተል ቡድን አስታወቀ። ቢሮ ብሪታንያ የሆነው የሶሪያ ሰብአዊ መብቶች ተከታታይ ድርጅት ባወጣው መግለጫ የእስልምና መንግስት ቡድኑ ተዋጊዎች ባለፉት ሶስት ቀናት ሀሳኪ በምትባለው ክፍለ ሀገር አስር መንደሮችን በመቆጣጠር ክርስቲያኖቹን ነዋሪዎች ጠልፈው ወስደዋል ሲል አመልክቷል። ሰሜን ኢራቅና ሶሪያ ውስጥ ጥቃቱን እያስፋፋ ያለው ይህ ቡድን የሕዳጣን ሃይማኖት ማህበረሰቦችን ኢላማ ያደረጉ ግድያዎችን እና ጠለፋዎችን ይፈጽማል። ክፍለ ሀገሯ ውስጥ ተጠልፈው ካሉት በተጨማሪ ብዙዎች ከሀሳኬና ኮሚሽሊ ከምትባለው ከተሞች ሸሽተው መሰደዳቸውን ድርጅቱ ገልጿል። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አይሲስ የጠለፋቸውን ክርስቲያኖች እንዲለቅ ማሳሰቡ የሚዘነጋ አይደለም። ምስራቅ ዩክሬን ውስጥ የሚዋጉት ሩሲያ ዘመም ሽምቅ ተዋጊዎች ደባልትሴቮ የባቡር መናኸሪያ ከተማ ላይ በዩክሬን ኃይሎች ላይ ከትናንት በስቲያው ሰኞ ያገኙትን ድል በአቅራቢያው በምትገኘው ዳኔትስክ ከተማ በሰልፍና በግዙፍ ስብሰባ ማክበራቸው ተገለጸ። በሩሲያ ቋንቋ ተናጋሪዋ ከተማ የድል በዓል የተከበረው በኪየቭ መንግስት በጦርነት በተበታት ተነችው በተበጣጠቀችው ክፍለ ግዛት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሰላም አስከባሪ ኃይል እንዲመደብ እየጠየቀ ባለበት ወቅት ነው የዳኔትስኩ ድል በዓል የተካሄደው በሩሲያና በበርካቶች የቀድሞ የሶቪየት ሪፐብሊኮች የአባት ሀገር አስከባሪ አርበኞች ቀን በሚባለው ብሔራዊ በዓል የሚከበርበት እለት ነው ሌሎች ከአካባቢ የተሰራጩ ዘገባዎችም አዲስ የተሾሙት የክሬሚያ ጠቅላይ ሚኒስትር ሰርጌይ አክሲዮኖቭ ሲምፌሮፖል ከተማ ውስጥ ኤኬ 47 መትረየስ ይዘው ሲያወናጭፉ ታይተዋል። ክሪሚያ ወደብ ሴቫስቶፖል ላይ በቆመ የሩሲያ የጦር መርከብ ላይ አንድ ልጅ ቆሞ የክብር ሰላምታ ሲሰጥም ተመልክተዋል። ይህ በዚህ እንዳለ ኒውዮርክ ውስጥ የዩክሬን የውጭ ጉዳይ ሚኒስትር የጸጥታ ጥበቃ ምክር ቤት ወደ ምስራቅ ዩክሬን ሰላም አስከባሪ እንዲልክ ጠይቀዋል። በመጨረሻም የዩናይትድ ስቴትስ የኢንተርኔት ዘርፍ ነጻና ክፍት የገበያ መናኸሪያ ስፍራ እንዲሆን ሊያደርግ በሚችል ሀሳብ ላይ ፌደራሉ የመገናኛ ኮሚሽን ዛሬ ድምጽ ይሰጥበታል ተብሎ እየተጠበቀ ነው። ይህ በኮሚሽነሩ ታም ዊለር የቀረበው ሀሳብ የኢንተርኔት ክፍያ ቅድሚያ የሚባልን አሰራር ሊያስቀር የሚችል ነው ተብሏል። ግዙፎቹ የኢንተርኔት አገልግሎት አቅራቢ ድርጅቶች ጠቀም ያለ ገንዘብ ለሚከፍሉ ይዘት አቅራቢዎችና አሰራጮች አነስተኛ ከሚከፍሉት ይልቅ ይበልጥ የፈጠነና የተቀላጠፈ ስርጭት እንዲኖራቸው ሲያደርጉ ቆይተዋል። አሁንም እየተሰራበት ያለው ይኸው ነው። ይህ የዊለር ሀሳብ ስልክን የሕዝብ መጠቀሚያ ንብረት እንደመሆኑ ለመቆጣጠር በወጣው ረጅም እድሜ ያለው አይነት ሕግ የኢንተርኔቱም አገልግሎት በዚያው እንዲገዛ ለማስ ለማድረግ የታሰበ ነው። አድማጮች፣ ዜናው በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ የካቲት 18 2007 ዓ ም ምሽት ፕሮግራም ነው። ኢትዮጵያውያን የወራሪውን የጣሊያንን ጦር ድል የነሱበትና በጥቁር ሕዝቦች ታሪክ ውስጥ አዲስ ምዕራፍ የከፈቱበት የአድዋ ድል መታሰቢያ ዛሬ አዲስ አበባ ላይ ተካሂዷል። በምሽቱ ዝግጅታችን ይህንን በሚመለከት አዲስ አበባ ላይ ዛሬ የተከናወነን አንድ ስነ ስርዓት የሚመለከት ዘገባ አለን እንደዚሁም ላለፉት ሰላሳ ዓመታት ኢትዮጵያ ውስጥ የኖሩና በርካታ የታሪክ ምርምር መጽሐፍን ያወጡ መምህር ጆሴፍ ፍራንሲዝንም ይዘናል ጠብቁን ይዘን እንመልሳለን በምሽቱ ልዩ ልዩ ዘገባዎች ሌሎችም አሉን አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል የደቡብ ሱዳን ተደራዳሪ ወገኖች እንደ ኤሮፓውያን አቆጣጠር እስከ የካቲት ሀያ ስምንት ማለትም እስከ ፊታችን ቅዳሜ ድረስ በሁሉም ጉዳዮች ላይ ከስምምነት መድረስ እንዳለባቸው ኢጋድ አሳስበዋል። ለድርድሩ ቅርበት ያላቸው ምንጮች እንደገለጹት የስምምነቱ ሰነድ ቀደም ሲል በተያያዘው መርሃ ግብር መሰረት መጋቢት አምስት መፈረም እንዳለበትም ለተደራዳሪዎቹ ተነግሯቸዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ዋና ዋና በሚባሉ ጉዳዮች ላይ የተራራቅ አቋም እንደያዙ የመጡት የደቡብ ሱዳን መንግስትና ተቃዋሚዎች አሁንም ስለ መቀራረባቸው የተሰጠ ፍንጭ የለም። ይህንኑ የተገነዘበው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ተደራዳሪዎቹ በቶሎ ወደ ስምምነት እንዲመጡ አሳስቧል። ለድርድሩ ቅርበት ያላቸው ምንጮች እንደገለጹት ኢጋድ መቼ ምን ላይ መደረስ እንዳለበት ለሁለቱም ወገኖች አስታውሷል። በዚህም መሰረት የፊታችን ቅዳሜ እንደ አውሮፓውያን አቆጣጠር የካቲት 28 በሁሉም ዋና ዋና ጉዳዮች ላይ ከስምምነት መድረስ አለባቸው። እንደ አውሮፓውያን አቆጣጠር ከመጋቢት አንድ እስከ ሶስት ደግሞ ኢጋድ እንዳሳሰበው የስምምነቱ ሰነድ መጥራት መዘጋጀት አለበት። መጋቢት አምስት ደግሞ ፕሬዚዳንት ሳልቫኪር ማያርዴትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ሰነዱን ይፈርማሉ ማለት ነው። የሁለቱ ተቀናቃኞች መሪዎች በጊዜ ሰሌዳው ላይ የተስማሙት ቀደም ሲል መሆኑን ዋነኛው የኢጋድ አደራዳሪ የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን ቀደም ሲል ለቪኦኤ አስረድተዋል። እየተጠቀሱ ያሉት ቀናት ባለፈው የመሪዎች ጉባኤ ላይ ሁለቱም የተቀናቃኝ ቡድን ኃላፊ ዶክተር ሪያክና ፕሬዚደንት ሳልባኪር ራሳቸው የፈረሙት ነው። ከአሁን ጀምሮ እስከ ማርች ፋይፍ ባለው ጊዜ በሚያለያዩቸው ጉዳዮች ላይ ሁሉ ስምምነት ይደርሳሉ ማለት ነው። ከማርች ፋይፍ እስከ ማርች መጨረሻ ደግሞ ስምምነቶቹን ተግባራዊ ለማድረግ የሚያስችሉ መካኒዝም ይሰራሉ ማለት ነው። ኤፕሪል አንድ ጀምሮ እስከ ሰኔ መጨረሻ ወር ጁን መጨረሻ ድረስ ሶስት ወር ፕሪ ትራንዚሽን ፔሪየድ የሚባለው ነው፣ ቅድመ ሽግግር መንግስት ጊዜ ለማለት ሽግግር፣ በዛ ምክንያት ነው ኤፕሪል ዋን እያልን ያለ ነው። ከማርች 30 በፊት ከማርች 31 በፊት ማለቅ አለበት ሂደቱ። የአሁኑ ዙር ድርድር ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር በተገኙበት እንደሚካሄድ ቀደም ሲል ተገልጾ ነበር። እስከዛሬ ድረስ ግን እየተካሄደ ያለው በተወካዮቻቸው አማካኝነት ነው። ዶክተር ማቻር ወደ አዲስ አበባ ከመጡ አንድ ሳምንት ሆኗቸዋል። ፕሬዝዳንት ሳልቫኪር ግን መቼ እንደሚመጡ እንኳን ግልጽ የሆነ ነገር የለም። መምጣታቸው አስፈላጊ ነው ብለው እንደማያምኑ የማስታወቂያ ሚኒስትራቸውና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩይሎዌዝ ለቪኦኤ ተናግረዋል። ፕሬዝዳንቱ እኮ ስራ ፈት ሰው አይደሉም ምን ያሉት ሚኒስትሩ። እንደ እርሳቸው አባባል በድርድሩ እየተካፈሉ ያሉት የመንግስት ተወካዮችም በማንኛውም ጉዳይ ላይ የመወሰን ስልጣን አላቸው። ተቃዋሚዎቹ ግን በፕሬዝዳንት ኪርና በዶክተር ማቻር ብቻ የሚፈቱ የድርድር ነጥቦች መኖራቸውን ከወዲሁ እየተናገሩ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። በተያያዘ ዜና አዲስ አበባ ላይ እየተካሄደ ያለው ይኸው የደቡብ ሱዳን የሰላም ንግግር ሂደት ሌላ እንቅፋት ገጥሞታል እየተባለ ነው። እዚያው የሚገኘው ባልደረባችን ጆን ታንዛ ለሱዳንና ደቡብ ሱዳን የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ዶናልድ ቡትን አነጋግሮ እንደዘገበው የሽምቅ ተዋጊዎቹና የመንግስቱ ተወካዮች ሁለቱን ሰራዊታቸውን ወደ አንድ ማምጣት አልቻሉም። ሰሎሞን ክፍሌ ያቀርበዋል። የዩናይትድ ስቴትሱ ልዩ መልእክተኛ አምባሳደር ቡስ ሲናገሩ ሁለቱ ተፋላሚ ወገኖች ሰራዊታቸውን ማዋሃድ ጨምሮ በሌሎች በርካታ የተለያዩ ጉዳዮች ላይ ከስምምነት መድረስ ለደቡብ ሱዳን መጻኢ ሁኔታ ወሳኝ ነው ብለዋል። በአሁኑ ወቅት በሰላሙ ንግግር ላይ አዲስ አበባ የሚገኙት አምባሳደር ቡስ ፕሬዝደንት ሳልቫኪርና ሪያክ ማቻር በደቡብ ሱዳን ሰላም ለማስፈን ቀደም ሲል የገቡትን ቃል እንዲያከብሩ ጥሪ አስተላልፈዋል። What concerns us is that commitments made by the leaders, we would like to see them respected. And they are going to be necessary, uh, their presence will be necessary here in order to make decisions. Yes, be the ones ይሄ ከኔ ያ ካንተ ይቅር ብለው መግባባት የሚችሉት እናም ሁለቱ በአንድ ጠረጴዛ ዙሪያ ካልተቀመጡ ሌሎች መወሰን አይችሉም። መሪዎቹ እነርሱ ናቸው። ሪክማቻየር እዚህ አዲስ አበባ መሆናቸውን አውቃለሁ። ፕሬዚዳንት ሳልቫኪርም ይመጣሉ ብለን ተስፋ እናደርጋለን። ያም ሲሆን ውይይቱ በተያዘለት የጊዜ ሰሌዳ መሰረት በመጋቢት መጨረሻ ከስምምነት ሊደርስ የሚችለው በዶክተር ሪያክ ማቻር የሚመሩ ተቃዋሚዎች ጦራቸው ከመንግሥት ጦር ጋር እንዲዋሃድ የሚጠይቀውን ሐሳብ በጥርጣሬ ሲመለከቱና ሲቃወሙ መቆየታቸው ይታወቃል። እነርሱ እንደሚሉት ፕሬዚደንት ሳልቫ ኪር ማያርዲት እንደሚመሩት በሚጠበቀው የሽግግር መንግሥት ውስጥ ጦራቸውን ማዋሃድ ዋስትና የሚያሳጣቸው ጉዳይ ነው። የዩናይትድ ስቴትስ መንግሥት በዛሬ ዕለት ከአምስት የምስራቅ አፍሪቃ ሀገሮች የንግድ ሚኒስትሮች ጋር ቀጥተኛ ንግድን ለማቀላጠፍና ለማስፋፋት ያለመ ስምምነት ተፈራርሟል። የምስራቅ አፍሪቃ ማህበረሰብ ሀገሮች ከዩናይትድ ስቴትስ የንግድ ወኪል ጋር በዛሬ ዕለት የተፈራረሙት ስምምነት የአሜሪካንና የአፍሪካ ሀገሮችን የንግድ አጋርነት በተግባር አቅም ግንባታና ትብብር ለማጠናከር ያለመ ነው። የቪኦኤ የአፍሪካ ክፍል ያጠናቀረውን ዘገባ ሄኖክ ሰማ ግዜር ይዟል። የምስራቅ አፍሪካ ማህበረሰብ አምስት አገሮች የተካተቱበት ነጻ የንግድ ቀጠና ነው። ኬንያ፣ ዩጋንዳ፣ ታንዜንያ፣ ሩዋንዳና ቡሩንዲ እርስ በርስ ለመናገድ ከታሪፍና ታሪፍ ውጪ የንግድ እንቅፋቶችን የማስወገድና አብሮ ለመስራት የመሰረቱት የአካባቢ ቡድን በዛሬ ዕለት የዩናይትድ ስቴትስ የንግድ ወኪል ማይክል ፎርመን ከአምስቱ ሀገሮች የንግድ ሚኒስትሮች ጋር ስምምነቱን ፈርመዋል ይህ ስምምነትም ፕሬዚዳንት ባራክ ኦባማ ከሁለት ዓመታት በፊት ይፋ ያደረጉትን የአፍሪካ ንግድ ትሬድ አፍሪካ መርሃ ግብር ስልጣንና አፈጻጸም ያጎለብተዋል ብለዋል ፍሮማን በአፍሪካ ንግድ መርሃ ግብር በዩናይትድ ስቴትስና ምሥራቅ አፍሪካ ማኅበረሰብ የኢንቨስትመንት ትብብር መድረክ የከፈተውን በር ያሰፋል እነኚህ አምስት የምስራቅ አፍሪካ ሀገሮች የንግድ እንቅፋቶችን ለማስወገድ በተቀናጀ መልኩ አብሮ ለመሥራትና ንግድን ለማስፋፋት እንዲሁም ሕጎችንና አሰራሮችን ለመከለስ ያላቸውን ቁርጠኝነት በዚህ ስምምነት እናግዛለን፣ በትብብርም አብረን እንሠራለን። እነዚህ አምስት አገሮች እርስ በርስ በመናገድና አብሮ በመሥራት በጋራ ለመበልጸግ እንደሚችሉ አሳይተዋል የአፍሪካ ሀገሮችን በስፋት ብንመለከት ሀገሮች ከጎረቤቶቻቸው ጋር ያላቸውን የንግድ ትስስር መመልከት ሁኔታውን ያስረዳል ኢትዮጵያ ከኤርትራ ከጅቡቲ ወይም ከሶማሊያ ጋር ያላትን የንግድ ግንኙነት ብንመለከት ሁኔታውን ያስረዳል የአፍሪካ ሀገሮች የእርስ በርስ ንግድ ከአስር ከመቶ ያነሰ እንደሆነ የአፍሪካ ልማት ባንክ መረጃዎች ያሳያሉ በዚህም የተነሳ ከባህር ወደብ ተነስቶ ወደ መሐል አገር የሚገቡ ቁሳቁሶች ረጅም ጊዜ ይፈጃሉ። የማጓጓዣ ዋጋውም በእጅጉ ውድ ነው። በሌላ ረገድ የግብርና ምርቶች፣ በተለይ ሊበላሹ የሚችሉ ምርቶች ድንበር ላይ ጠውልገው ከገበያና ከጥቅም ውጭ ሲሆኑ በስፋት ይታያል። እነዚህን የንግድ አሰራሮች በማፋጠን ምርትና አገልግሎት ድንበሮችን በፍጥነት እንዲለቁና እንዲዘዋወሩ መፍቀድ ያሻል። ከዩናይትድ ስቴትስ የንግድ ወኪል መስሪያ ቤት በተገኘ መረጃ መሰረት የምስራቅ አፍሪካ ሀገሮች አብረው ለመስራት ከወሰኑ ወዲህ ስኬቶች ታይተዋል። ለምሳሌ ከኬንያዋ የወደብ ከተማ ሞምባሳ ተነስቶ ሩዋንዳ ኪጋሊ የሚገባ አንድ ኮንቴይነር ቀድሞ 21 ቀናት ይፈጅበት የነበረው አሁን በስድስት ቀን ከተፍ ይላል። አንድ ኮንቴይነር የማጓጓዣ ዋጋውም በ1700 ዶላርስ ቀንሷል። በአጠቃላይ ደግሞ የአካባቢው ሀገሮች የእርስ በእርስ ንግድ ከ10 ዓመት በፊት 2.5 ቢሊዮን ዶላርስ የነበረው ከሁለት ዓመት በፊት ወደ 4.7 ቢሊዮን ዶላርስ አድጓል። የዩናይትድ ስቴትስ የንግድ ወኪል በዛሬው ዕለት ይህንን ስምምነት ከፈረሙ በኋላ እንዲህ ብለዋል። የዛሬው ስምምነት እነዚህን ስኬቶች ያጠናክራል። በተገኙ ስኬቶች ላይ ተመስርቶ ሦስት መሠረታዊ የንግድ መስፈርቶችንም ያሻሽላል። ቀዳሚው የጉምሩክ አሰራርን ማሻሻልና ማቀላጠፍ በዓለም የንግድ ድርጅት ዩቲኦ አሰራሮች መሠረት ንግድን ማሳለጥ ነው። ሁለተኛው የአቅም ግንባታ ሥራዎች በማከናወን የምግብ ጥራትን መጠበቅና ለገበያ ማቅረብ የሚቻልባቸው መንገዶች ማመቻቸት ናቸው። ሦስተኛው ጉዳይ የቴክኒክ አቅም መገንባትና የትብብር ፖሊሲዎችን መቅረጽ ይሆናል። ደረጃ ማውጣት፣ መሞከር፣ ማረጋገጫ መስጠትና የመሳሰሉት በዚህ ትብብር ስምምነት የአፍሪካ የእድገትና ልማት ዕድል አጓ ከቀረጥ ነፃ እንዲገቡ የፈቀደላቸው ምርቶችን ጥራትና ደረጃ፣ በተለይ የዩናይትድ ስቴትስ ገበያ መስፈርቶችን እንዲያሟሉ አቅም ይገነባል ተብሏል። መጪው የናይጄሪያ ብሔራዊ ምርጫ የአህጉሪቱን የምርጫ ሂደት አመላካች ነው ሲሉ አንድ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ከፍተኛ ባለስልጣን ተናግረዋል። ዩናይትድ ስቴትስ በመጪዎቹ ሁለት ዓመታት ውስጥ ምርጫ የማካሄድ እቅድ ካላቸው የአፍሪካ ሀገሮች ጋር እየሰራች እንደሆነም ባለሥልጣኒቱ ገልጸዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የናይጄሪያው ምርጫ በታቀደው መሠረት የፊታችን መጋቢት 19 እንደሚካሄድ የሀገሪቱ ከፍተኛ ባለሥልጣናት አረጋግጠውልኛል ብለዋል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሐንስበርግ የላከችውን ዘገባ ዳንች ፍሳይት አቅርበዋለች። ናይጄሪያ በሕዝብ ብዛት ከአፍሪቃ ቀዳሚ ቦታ ትይዛለች። ኢኮኖሚዋም ትልቁ ነው። በነዳጅ ዘይት ምርትም የላቀ ቦታ አላት። ናይጄሪያ ወሳኝ የሆነ ብሔራዊ ምርጫ ለማካሄድ በምትዘጋጅበት በአሁኑ ወቅት ብዙ አይኖች አርፈውባታል፣ የዩናይትድ ስቴትስ ባለሥልጣኖችም ጭምር። ምርጫው በያዝነው ወር እንዲካሄድ ነበር የታቀደው። ይሁንና ሀገሪቱ በሰሜን ናይጄሪያ ከሚንቀሳቀሰው ጽንፈኛ ቡድን ቦኮ ሐራም ጋር በምታካሄደው ፍልሚያ ምክንያት በቂ የጸጥታ ጥበቃ ለማካሄድ አልችልም በማለት የምርጫውን ጊዜ አስተላለፈችው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የናይጀሪያ ምርጫ በታቀደው መሰረት እንደ አውሮፓ አቆጣጠር መጋቢት 28 ቀን እንደሚካሄድ ከፍተኛ የሀገሪቱ ባለሥልጣኖች አረጋግጠውልኛል ሲሉ በያዝነው ሳምንት ለጋዜጠኞች ተናግረዋል። ሁላችንም ይህንን ምርጫ እየተከታተልነው ነው። ይህ ምርጫ የመላ አህጉሪቱን ምርጫዎች የሚያመላክት ነው። ዓለም እየተከታተለው ነው። አህጉሪቱና የናይጄሪያ አጎራባች ሀገሮችም እያጤኑት ናቸው። ምርጫው ነጻ፣ ፍትሐዊና ሰላማዊ እንዲሆን ተስፋ እናደርጋለን። የምርጫው ውጤትም የሀገሪቱን ሕዝብ ፍላጎት ያንጸባርቃል የሚል ተስፋ አለን። ባለስልጣኗ አያይዘውም ዩናይትድ ስቴትስ በያዝነውና በመጪው ዓመት ምርጫ የማካሄድ እቅድ ካላቸው የአፍሪካ ሀገሮች ሁሉ ከኢትዮጵያና ሩዋንዳም ጭምር እየሰራች እንደሆነ ጠቁመዋል። አንዱ ሌላ ዩናይትድ ስቴትስን የሚያሳስበው ነገር የአፍሪካ መሪዎች የስልጣን ጊዜያቸውን ለማራዘም ሲሉ በህገ መንግስት ላይ የሚያደርጉት ለውጥ ነው። የኮንጎ ዲሞክራሲያዊት ሪፑብሊክ ፕሬዚዳንት ጆዜፍ ካቢላ እየሞክሩት ሳይሆን እንዳልቀረ ጨምረው ገልጸዋል። ፖሊሲያችን የስልጣን ጊዜ ገደብን በሰፊው ይደግፋል። አፍሪካውያን ራሳቸው እንደሚፈልጉት ያመለከቱትን ለውጥ ነው እኛ የምንደግፈው። የሀገራቸውን ህገ መንግስት እንዲያከብሩ ጫና የምናደርገው በፕሬዚደንት ካቢላ ላይ ብቻ ሳይሆን በሌሎችም ሀገሮች ጭምር ነው። ምክንያቱም የአፍሪካ ህዝቦች የሚፈልጉት ይህ እንደሆነ ነው የምንሰማው። የናይጄሪያ መንግስት እስካሁን ባለው ጊዜ ስለ ምርጫው ሂደት መዘገብ ለሚፈልጉት የውጭ ጋዜጠኞች ቪዛ እንዳልሰጠ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የህዝብ ጉዳይ ክፍል ረዳት ሚኒስትር ዳግለስ ፍራንስ በስጋት ስሜት ተናግረዋል ስለ እንዲህ አይነቱ ተገቢ ያልሆነ እገዳ የናይጄሪያን ጋዜጠኞች በርትተው እንዲሰሩበት የሚያስገድድ ይመስለኛል። ርቱ እና ሐቀኛ በሆነ መንገድ በምርጫው የሚሳተፉት ወገኖች ሁሉ ፍትሐዊ በሆነ መንገድ ድምፅ በሚያገኙበት ሁኔታ ሊዘገብ ይገባል። ማናቸውም በምርጫው የሚሳተፉ ወገኖች ቢዋሹና እውነትን ቢያፍኑ ችላ ሊባሉ አይገባም። ስለሆነም ይላሉ የአሜሪካው ባለሥልጣን የዓለም አቀፍ ጋዜጠኞች የናይጀሪያን ምርጫ ለመሸፈን አለመቻላቸው አለመታደል ቢሆንም የወሳኝነት ቦታ አይኖረውም። የተከበራችሁ አድማጮች ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ላይ እንገኛለን። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። በተጨማሪም በስርጭቶቻችን ሰዓቶች ወይም በየስርጭቱ ዕለት የአሜሪካ ድምፅ አድማጮች ከማንኛውም ስልክ አሜሪካ የምትገኙ ማለት ነው በሁለት አንድ ሁለት ስምንት ሦስት ሁለት ስምንት አራት ሰባት ሰባት ወይም ሁለት አንድ ሦስት አራት ዘጠኝ ሦስት ዜሮ አንድ ሁለት ሁለት ላይ የእንግሊዝ አድማጮች ደግሞ 3303326542 ወይም 2035190770 ላይ ደውላችሁ ፕሮግራሞቻችንን በስልኮቻችን ማዳመጥ ትችላላችሁ። እንዲሁም የተከበራችሁ አድማጮች ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከዌብሳይታችንም ላይ ዝግጅቶቻችንን፣ ስርጭቶቻችንን በቀጥታ ማግኘት ትችላላችሁ። የመሐሙድ አህመድን ጠይቀሽ ተረጅ እያዳመጣችሁ ለጥቂት ጊዜ አብራችሁ ቆየ። 3 ሰዓት ከ31 ደቂቃ ሆነ። አዲስ አበባ ላይ አሁን የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። ዛሬ ሐሙስ ሶማሊያዋ ዋና ከተማ ሞቃዲሾ በቤተ መንግስቱ ላይ በርካታ አዳፍኔዎች ተተኮሱ። ጽንፈኛው ቡድን አልሸባብ ኃላፊ ነኝ ብሏል። ግቢ ውስጥ ቤተ መንግስቱ ውስጥ አርፈዋል አዳፍኒዎቹ ብሏል አልሸባብ። በሰው ላይ ጉዳት ደርሶ እንደሆነ ግን ለጊዜው የታወቀ ነገር የለም። የሱዳን ፕሬዝዳንት ኦመር ሀሰን አልበሽር ከሽምቅ ተዋጊ ቡድኖች ጋር አንድነት ለመፍጠር ስምምነት በመፈረማቸው የታሰሩ ሁለት የተቃዋሚ መሪዎችን ይቅርታ የምትጠይቁ ከሆነ ትለቀቁ ይሆናል አሏቸው ተባለ። ፋሩቅ አቡ ኢሳና አሚን ማኪ የሚባሉት የፖለቲካ መሪዎች ካለፈው ታኅሳስ መጀመሪያ አንስተው ታስረዋል። ከተከሰሱባቸው መካከል ሽብርተኛ ድርጅት ማካሄድ እና በመንግስት ላይ ጦርነት መቀስቀስ የሚሉ ይገኙባቸዋል። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ልዩ ዘገባ አለን ቀጥሎ ከአንድ መቶ ዓመታት በላይ በዘለቀ ጊዜ የተሰሩ የጥቁር አሜሪካውያን የስዕልና የቅርጻ ቅርጽ ስብስብ ያካተተ አውደርእይ ርእይ በአዲስ አበባ ብሔራዊ ቤተ መዘክር ትናንት ተከፍቷል። ይህ የጥቁር አሜሪካውያንን የታሪክ ወር የሚዘክር አውደ ርእይ ከ ከአዲስ አበባ ውጭ በሌሎችም ከተሞች እንደሚታይ በኢትዮጵያ የዩናይትድ ስቴትስ ኤምበሲ ባለስልጣን ተናግረዋል። መለስካቸው አመሀ ዝርዝሩን ዘግበዋል። አውደ ርዩ ትናንት የተከፈተው በዩናይትድ ስቴትስ በየዓመቱ የጥቁር አሜሪካውያን ታሪክ ወር ምክንያት በማድረግ እንደነበረ አዘጋጅዋ ዶክተር ደስታ ሚጉና የገንዘብ ድጋፍ ያደረገው የኤምባሲው ባለሥልጣናት ገልጸዋል። በተለይም በኢትዮጵያ የአሜሪካን ልኡካን ወይም ኤምባሲ ምክትል ኃላፊ ሚስተር ፒተር ኤች ቭሩማን እንዳሉት ጥቁር አሜሪካውያን ለአሜሪካ ታሪክ ያበረክቱትን አስተዋጽኦ ለማስታወስ የካቲት ወር ብቻ በቂ አይደለም። በእሳቸውም ሆነ ተመሳሳይ አመለካከት ባላቸው ሰዎች አስተያየት ዓመቱን በሙሉ መከበር አለበት እና ይላሉ ቭሩማን እኛ የአፍሪካውያን አሜሪካኖችን አስተዋጽኦ ለማሰብ ራሳችንን በየካቲት ወር ብቻ አንገድብም። አክለውም ይህ አውደሬ በአዲስ አበባ ብቻ ተወስኖ አይቀርም ብለዋል። እነዚህን ስብስቦች በአገሪቱ የተለያዩ ክፍሎች የአሜሪካ ማዕዘናት ስላሉን በተጨማሪም ወደ እነዚያ ስፍራዎች እንወስዳቸዋለን። ባህርዳር፣ ጅማ ሐረርና ድሬዳዋ ለሕዝብ፣ እናሳያቸዋለን። ይህ ደግሞ በጣም ትልቅ ቁም ነገር ነው ምክንያቱም ለጥበባትና መረጃና ባህል ለመለዋወጥ ጥማት እንዳለን እንረዳለን። በመላ አገሪቱ ለሕዝብ ለሕዝብ ትስስር ፍላጎት አለ። ስለሆነም ሆነም ባለን አቅም ሁሉ ይህ አውደራይ ኢትዮጵያ ውስጥ በተለያዩ ስፍራዎች እንዲታይ ጥረት እናደርጋለን። የኤምባሲው የባህል ጉዳዮች አታሼ ሚስተር ለርንድ ዲዝ በበኩላቸው ያተኮሩት እነዚህ ከ19ኛው መቶ ክፍለ ዘመን መጨረሻዎቹ አስርተ ዓመታት ጀምሮ እስከ 21ኛው መቶ ክፍለ ዘመን ድረስ በአፍሪካውያን አሜሪካውያን ጥበብ ሰዎች የተሰሩት ስዕሎችና ቅርጻቅርጾች ባላቸው ሰብአዊ እሴት ላይ ነው። ስዕሎቹ የሰውን ልጅ የጋራ እሴቶች ያንጸባርቃሉ፣ ይላሉ። ዛሬ እነዚህ ስዕሎች የሚያሳዩት የእኛን የሰው ልጆች የጋራ እሴት ነው። አሜሪካውያን፣ ኢትዮጵያውያንና ከሌሎችም አገሮች የመጡ ጎብኚዎች የጋራ እሴቶች አሉን፣ የሚያገናኙን የጋራ ድልድዮች እነዚህን ወደ ኋላ እስከ 888 ዓ ም ድረስ የሚሄዱ ስዕሎች ስናይ ስታዩም፣ እንደ ገና የታተሙትን ቅርሳቅርስ ስትመለከቱ ጥበብ ለምን የሁላችንንም ልብ እንደሚገዛ ትገነዘባላችሁ። አውደሪውን ለማየት ከታደሙት መካከል ጥቂቶቹን አናግሬ ነበረ። በተለይ ከንጦጦ የኪነ ጥበባት ትምህርት ቤት የወትሮ ተፈሪ መኮንን ማለት ነው መጣን ያሉት ወጣቶች ቀልቤን ሳቡት። የኪነ ጥበብ ትምህርት ስላላቸው አይናቸው ከማንኛውም የጥበብ መሀይም አይን እየተለየ እንደሆነ በመገመት ነበረ የተጠገዋቸው። ሚኪያስ አበራ እንደሚለው የጊዜው የአሜሪካን ሰዓሊዎች ጥበባቸውን ይጠቀሙበት የነበረው የውስጥ ስሜቶቻቸውን ለመግለጽ ነበረ ዛሬ ግን በአሁኑ ሰዓት ግን ቢዝነስ ነው የሚበዛው። አብዛኛውን ጊዜ ለሽያጭ እና ጥቂት ነው እኛ ጋር ላይም ቢሆን ጥቂት ናቸው ያሉት፣ እንደዚህ መልዕክት ለማስተላለፍ ብለው የሚሰሩ እንደ ድሮቹ ሀሳባቸውን ለመግለጽ ወይ በፖለቲካ ልም ሊሆን ይችላል፣ በባሪያ ንግድ፣ በተለያየ ምክንያት ለመግለጽ አርገር ላይ ሰሩት እና አሁን ያየሁት አብዛኛው ያን የነበሩት ሀሳባቸውን እንደማስተላለፊያ እንጂ ለሽያጭ ወይ ለቢዝነስ ብለው በአጭር ሰዓት ውስጥ የሰሩት ስራ አይመስለኝም። ጭራሽ እንደ አውሮፓውያን ዘመን አቆጣጠር በ1899 የተሰራውን አንድ ስዕል ወደድኩት ያለኝ ደግሞ የዚሁ ትምህርት ቤት ተማሪ ብርሃኑ ዳንኤል ነው። ሥራው በጥቁር እርሳስ የተሠራ ነው። ርዕሱ ዘውድ ጋዘረር በማይክል ጋርገር ተማሪ ብርሃኑ ለምን እንደወደደው በጫጫታው መካከል አጫወተኝ። በአጠቃላይ እዚህ ላይ ያለው የተሰራበት በጋሪ መልክ ራሱ የሰራው ነገር በጣም ደስ ብለው፣ እዚህ ላይ ያለው የባሪያው እንቅስቃሴ፣ የድካሙ የተሸከመበት ነገር ሁላ ቀለም ራሱ በጣም ይገልጻሉ። ከዚህ በላይ የመጠ በጥቁርና በነጭ ራሱ ይህን ያለ መግለጽ ከተቻለ ድካሙ አይተው ከሆነ እዚህ ላይ የለበሰው ልብስ ሁሉም ነገሮች እንዳሉ ይገልጻሉ፣ ስሜቱ በዛን ዘመን የነበሩ ቤቶቹ ጣውላ ምናምን የነበሩትን እነሱን ራሱ ገልጿቸው በጣም ደስ የሚል ነገር አለ። የባሪያ ምን ያህል ድካም እንዳለው በቃ ባጠቃላይ ሙሉ ያሳያል። እዚህ ድካም ከታወቁ ኢትዮጵያውያን ሰዓሊዎች መካከልም አቶ ልዑል ሰገድ ረታን አናግራቸው ነበረ። ወንዱም ይሁን ሴቱም የሚሰራው ስራ በእለት ተዕለት ኑሮ ላይ እያተኮረ ነው። ሌላው እንግዲህ አሜሪካኖች ጥበብን ምን ያህል እንደሚያዩት ከዛ ዘመን ጀምሮ እስካሁን ድረስ ያሉትን ለማሳየትና በዛ ዘመን ውስጥ የሚሰሩትን ስራዎች ሰብስቦ አሁን የምናየው ፕሪንት ስራ እንጂ ኦሪጂናል አይደለም። በፕሪንት ስራ ላይ እንደዚህ ከተነጋገርን ኦሪጂናሉን ብናየው ኖሮ የቱን ያህል ደስ ባለን ነበረ። ሆኖም ይህ ድል በመገኘቱ ደስታው የጋራችን። ነገሩ የሚገልጸው በጣም ረዥም አመታት ነው። ከ1880ዎቹ እስከ ቅርብ ጊዜ ድረስ ያሉትን ስራዎች ነው የሚመለከተውና በዚህ ሂደት ውስጥ የሚያዩት ልዩነት ዋና ዋና ምዕራፎች ምንድን ናቸው? እንደ አንድ ባለሙያ ንገሩኝ። እኔ አንዳንዱ ትምህርት ቤት አልገባም አንዳንዱ ደግሞ ያው እንግዲህ ስነ ጥበብ የውስጥ የስሜት መግለጫ ስለሆነ ዘመንን፣ ታሪክን እና የዕለት ተዕለት ኑሮ ብቻ ነው የሚገልጸው። ስለዚህ ብዙዎቹ በዚህ ላይ ያተኮሩ ናቸው። በ1880ዎቹ፣ ዘጠናዎቹ የሚሰሩት ስራዎች አብዛኛው የሚያተኩሩት ቅድም እንዳሉት እንግዲህ የግልን ስሜት መግለጫ ስለሆነ ግን እንደዛ መሆኑ የግል ስሜት የሚበዛው የተገለጠው ህብረተሰብን በተመለከተ ነው? ፖለቲካውን በተመለከተ ነው? ኢኮኖሚን በተመለከተ ነው? ወይስ ተፈጥሮን በተመለከተ ነው? ምንድን ነው ብዛቱ? ሁሉም አለበት። ምንድነው ስልሳና ሰባ አካባቢ የዕለት ተዕለት ኑሮ የችግር የስራ የማንነትም ጥያቄ ስለነበረ በዛ ላይ ያተኮረ ነበር። አሁን ወደ ሰማንያና ዘጠና ስንመጣ ደግሞ ሰማንያና ዘጠና ትንሽ ትምህርት ቤትን በመግባት ራስን በማበልጸግ ከተፈጥሮና አካባቢ ጋራ የተዛመደ ስራዎች ናቸው በብዛት የሚታዩት ወደኋላው አሁን ሁለት ሺህ አካባቢ አሁን ስንመጣ የግለሰብ አዊነት የፈጠራ ስራ ውጤቶች ናቸው። እነኚህ እንግዲህ ምንድን ነው ዘመኖች የሚከፋፍሏቸው ሳይሆኑ በዘመን አመጣኝም ሳይሆን አንዱ በልምድ ሌላው በትምህርት የተገኘ ውጤት ነው። ዞሮ ዞሮ የሥነ ጥበብ ስራ የሚወሰነው በካንቫሱ ላይ ወይም ስራውን በሰራው ላይ የሰራውን ርዕስ አይቶ በዛ ርዕስ ላይ ለምን እንደሰራ፣ እንዴት እንደሰራው፣ በምን እንደሰራው ከታወቀ ያንን ይዘን ይሄ እንደዚህ ነው፣ ያ እንደዚህ ነው ማለት እንችላለን። አቶ ሉል ሰገድ ረታ ላለፉት 45 ዓመታት በኢትዮጵያ ውስጥ ከሚታወቁ ሰዓሊያን መካከል አንዱ ናቸው። በዶክተር ደስታ ሚጉ አዘጋጅነትና በአሜሪካ ኤምባሲ ድጋፍ የቀረበው ይህ የስዕል አውደሪ ምንጩ ባርኔት አይረን ስብስብ ከተሰኘ ዋሽንግተን ዲሲ ከሚገኝ የስዕልና ቅርጻ ቅርጽ አዳራሽ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አማሃን ለዘገባው እናመሰግናለን። ተከታዩ ደግሞ ባህልና ማህበረሰብ ነው። ባህልና ማህበረሰብ በአማርኛ ቋንቋ ንግግር በመገናኛ ብዙሃን ጭምር የሚታዩ ግድፈቶችን አስመልክቶ ከሶስት የአዲስ አበባ ዩኒቨርሲቲ የሥነ ጽሑፍና የጋዜጠኝነት መምህራን ጋር የተጀመረ ውይይት ተከታይ ክፍል ነው ይዞ የቀረበው። ተወያዮቹ አቶ አቤል አዳሙ የጋዜጠኝነት መምህርና የዩኒቨርሲቲው የማኅበረሰብ ራዲዮ ሥራ አስኪያጅ፣ ዶክተር ዘላለም ሊየው በአዲስ አበባ የሥነ ልሳን ትምህርት ክፍል መምህርና የኢትዮጵያ ቋንቋዎች ጥናት ባለሙያ እንዲሁም ዶክተር ሙሉ ሰው አስራቴ የአማርኛ ቋንቋ ሥነ ጽሑፍና ፎልክሎር መምህርና የትምህርት ክፍሉ ኃላፊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለመሆኑ የቋንቋ ግድፈቱ ለምን ይገደናል? ግድፈት የሚታይበትን አነጋገር የሚጠቀሙ ግለሰቦችስ በእርስ በርስ ንግግራቸው ወቅት እስከ ተግባባንበት ድረስ የሚል መከራከሪያ ቢያቀርቡ ምን ትሏቸው አላችሁ በሚሉት የአሉላ ጥያቄዎች ዙሪያ ተወያዮቹ በየበኩላቸው አስተያየቶቻቸውን እየሰነዘሩ ነው። የምሽቱንም የመገናኛ ብዙሀን ሚናና ኃላፊነት አስመልክቶ ከነሳው ነጥብ ይጀምራል። በተለይ የመገናኛ ብዙሀንን በሚመለከተው ባለአድራሻው ማነው? አድማጭ ማነው? ቀድሞ ሊመጣ የሚገባ መሰረታዊ ቁልፍ ጥያቄ ነው። ያን ሳይመልሱ ነው ለስተቱ የሚደረጉት ግድፈቱም የሚራባው ነው። ዶክተር ዘላለም ቋንቋ አጠቃቀምን በተመለከተ ቅድም ሁለት ጓደኛሞች ተብሎ ለተነሳው መብታቸው ነው። ጓደኛ ለጓደኛ የትም ቦታ እኮ የትም ሀገር የትም አካባቢ ጓደኛ ለጓደኛ ሲያወራ ሲቀልድ፣ እና ጓደኛና ወላ ተማሪና አስተማሪ ሲያወራ ይለያያል። ለዚህም እኮ ነው በየቋንቋው መደበኛ የሆነ አጠቃቀም እና መደበኛ ያልሆነ አጠቃቀም ብለን የምንለየው። እና መደበኛ በሆነ አጠቃቀም እኮ ድምጸታችን፣ የቃላት አመራረጣችን፣ የአረፍተ ነገር አስተካካችን የተስተካከለ ነው መሆን ያለበት ምክንያት መደበኛ ነው። መደበኛ ባልሆነ በጓደኛሞች ደረጃ ብዙ ነገር ሊባል ይቻላል። ቋንቋ አጠቃቀም ስንል ማየት ያለብን ነገሮች አሉ። ይሄ የት ነው መቼ ነው ከማን ጋር ነው ማወራው? ስለምን ጉዳይ ነው ማወራው? እነዚህም ነገሮች ካሰብን እንዴት ነው ማወራው የሚለውን ሊመልስልኝ እና እነዚህም ነገሮች ሁልጊዜ እያሰብን የት ነው ያለሁት? መቼ ነው ይሄንን ጉዳይ ንግግር የማደርገው ወይም የምናገረው? ከማን ጋር ነኝ? ስለምን ጉዳይ ለነው ማወራው? የሚለውን ነገር ካሰብን እንዴት ነው ማወራውን የሚለውን ጥያቄ ስለሚመልስ፣ ያንን በዘፈቀደ የምናደርግ ከሆነ ችግር አለ አሁንም እንጂ መብታችን እኮ የትም ቦታ ሊጣስ አይችልም ባይ ነው። መልካም። በግል የሚደረገውንም በመደበኛ ያሉት በመገናኛ ብዙኃን የሚደረገውም በየፊናቸው ፎርማልና ኢንፎርማል ሁለቱንም በየፊናቸው መታየት በሚችሉበት መልኩ መውሰድ ይገባናል። አንድ ሌላ ነጥብ እናንሳ። ምናልባት ዶክተር ሙሉ ሰው ቀደም ባለው ላይ ማከል የምፈልገው ሀሳብ አለኝ ካላሉ አንድ ሀሳብ ልጨ እሺ ለምን ይገደናል የምትለዋት ጥያቄ ነው። በደንብ ልታሳይ ትችላለች ብዬ እንግዲህ። ሁለት ተግባር ነው ያለው ቋንቋ አንተም ጠቆም እንዳረከው፣ አንደኛው ማግባባት ነው፣ አንዱ አንዱ አገልግሎቱ ወይም ተግባሩ ከዛ በኋላ ደግሞ ማንነትን የማሳየት ወይም የማመልከት ተግባር አለው። ማንነትን የማመልከት ተግባር ብዙ ጊዜ እኛ ትኩረት የምንሰጠው ለምሳሌ ይህን ቋንቋ የሚናገር ሰው ከዚህኛው አካባቢ ነው፣ ይህን ቋንቋ የሚናገር ከዚህኛው አካባቢ ነው፣ ያኛውን የሚናገር ደግሞ ወይም ያኛውን ዘ የሚናገር ሰው ከዛ አካባቢ የመጣ ነው የሚለውን መግለጹ ብቻ አይደለም። ከዛ አለፍ ብለን መሄድ ያለብን ይመስለኛል፣ ቋንቋችን ማንነታችንን እንዴት እንደሚገልጽ ለምሳሌ ገባህ ወይ አሁን የምልህ ነገር የሚል አረፍተ ነገር ብናገር ገባህ የሚለውን ቃል አማርኛ የሚናገር ሰው ክስተቱን የተረዳበትን መልክ ነው የሚነግርህ። አሁን ገባህ ስል ወደ አድማጩ ወይም ወደ አንባቢው ሰርጾ የሚገባ ሌላ አካል አለ። እውቀቱ አድማጩ ወይም ተናጋሪው ውስጥ ወይም መረጃው እዛ ውስጥ ሰርጾ ገባ ማለታችን ነው። በተመሳሳይ መልክ አሁን እራበኝ የሚለውን ቃልም ስታየው አማርኛ ቋንቋ የሚናገር ሰው ያንን ክስተት እንዴት እንደተረዳው ነው የሚነግርህ። ፍልስፍናውን ነው የሚነግርህ። አስተሳሰቡን ነው የሚነግርህ። ራበኝ ስል እኔ አይደለሁም የራብኩኝ ረሀብ የተባለ አካል እኔ ላይ ድርጊት ፈጸመ የማለት ስሜት ነው የሚሰጥ ስንመረምረው እና እያንዳንዱ በቋንቋ ውስጥ ያለው ቃል የወከለው ጽንሰ ሀሳብ የዛ ቋንቋ ተናጋሪ አካባቢውን የተረዳበትን ክስተቱን ያየበትን መንገድ በአካባቢው ያሉ ነገሮችን እንዴት አድርጎ አእምሮ ውስጥ እንደሳላቸው እንዳስቀመጣቸው ያንን የሚያንጸባርቅ ነው ቋንቋ ይለወጣል። ላው ሲለወጥ እነዚህን ቃላት ከአገልግሎት ውጭ እያመጣን ሌሎቹን ስናጠፋቸው አብረን ይህንን ፍልስፍናም ነው ልንለውጠው ምንችለው እና ምናዛባው አጠቃቀማችን አላስተካከል ስንል እንዲህ አይነቱን የተናጋሪውን ርዕዮተ ዓለም ልበለው ምናልባት ቃሉ ከሌላ ነገር ጋር የተዛመደ ቢሆንም ተናጋሪው ያየበትን ዓለሙን አካባቢውን የተረዳበትን መንገድም እሱን አብረን ነው እምንበርዘው እምናጠፋው እና ይሄ ነው ማንነትን አብሮ ያጠፋል። ማንነትን የምንገልጽበትን ቋንቋ አብሮ ይበክላል። የምንለውም ይሄን ነውና ይህችን ሀሳብ ለመጀመር ነው። መልካም ትልቅ ሀሳብ ነው ያነሱት። ይሄ እንዲህ የግድ የሚለን ሊያሳስበን የሚገባው ማንም ተናጋሪውም ሆነ የባህሉ ተጋሪ የሆነ ሁሉ በተመሳሳይ ያገባኛል ሊያበቃው የሚችል መሆኑን ያሳያችሁት። እስኪ ይህንን ኃላፊነት የጎደለው በሚመስል መልኩ እየተባዛ ያለ የአነጋገር ግድፈት ወይም መዛባት፣ አንዳንዴ በተቋም ወይም በድርጅቶች ስያሜነት ጭምር ሲመጣ እንመለከተዋለን። ጽንሰ ሀሳብ ይዞ እንዳለ ጥሬው ለተደራሲ ወይም ለሚነገረው ለአድማጩ ትርጉም በማይሰጥ መልኩ ሲቀርብ እናያለን። ይሄ የቋንቋው ግድፈት የቱን ያህል እየከፋ መሆኑን የሚያሳይ ይመስለኛል። ትራንስፎርሜሽን የሚል ቃል ከቅርብ ዓመታት ወዲህ ተዋውቋል። ኤጀንሲ የሚል ቃል አለ። ድርጅቶችን በጥሩ አማርኛ መግለጽ የሚችል ወይም የሚመጥን ቋንቋ ባለበት አንዳንድ ጊዜ የአንዳንድ ስራዎች ኃላፊነቶች ጭምር በዛ ሲጠሩ እንሰማለን። ቀለም ለቆጠረውም የሚያስቸግር በመገናኛ ብዙሀን የሚመጡበት ጊዜ አለ እስኪ እነዚህ ላይ አንዳንድ ሀሳቦችን ፈንጥቁ በዚህ ደረጃ ስር የሰደደ ችግር ሲሆን ቅድም ያላችሁት የማንነት መታወቂያነቱ ሁሉ አደጋ ላይ ነው ያለውና ሊያሳስብ አይገባም ወይ ሁሉንም ማንንም ምናልባትም ነገሮችን ለማስተካከል እድሎ ያላቸውን ወገኖች ጨምሮ አቤል እነዚህ ነገሮች በሙሉ ከስንትያ አንጻር በነገራችን ላይ የንግድ ድርጅቶች ብቻ ሳይሆን አሁን ኢትዮጵያ ውስጥ ያለው ነገር አገራዊ የሆነ ስም ማውጣትም ቀርቷል አሁን አሁን እኮ ስሞቻችን ሁሉ በአጠቃላይ የጂው ስሞች ናቸው። ድሮ የምናውቃቸው እና በበ የሚሉ አገረኛ የሆኑ እነ ማንጠግቦሽ የሚሉ አይነት ነገር ስሞች በሙሉ ቀርተዋል። አሁን ይሄ ድርጅት ስም ከማውጣትማ ተው። ይሄ የእነዚህ የአይደንቲታችን በራሳችን የራሳችን ነገር ከመጣልና ወደ ሌላው አለም የሚሄድን ነገር መገለጫዎች ናቸው እና ስሞቹን ስታያቸው የተለያዩ ናቸው። አገራዊ የሆኑ ስሞች ለማግኘት በጣም ይናፍቃል እና ይሄ የሚያሳየው የራሳችን ቅድም እንዳልነው ነው ቋንቋ የራሳችን መገለጫ መሆኑ ሳለ ያንን ረሱ ለረሳ ነው። ድርጅቶቻችን፣ የልጆቻችን ስም፣ የራሳችን ስም የተለየ ነው እና አገራዊ የሆነው ነገር የቋንቋችን የማጣታችን አንዱ መገለጫ ነው ብዬ ነው ማስበው። በዘገባዎች ላይ ለምሳሌ አሁን አንድ ዘገባ ሲካሄድ ከኛው ሀገር ላይ ቋንቋ ያለበት ቦታ ላይ ቁጭ ብለ የሚቀላቀሉ ቋንቋዎች አሉ። ትራንስፎርሜሽን ያልከዋለ አሁን ፓኬጅ፣ የስራ ፓኬጆች ቀርበዋል ነው የሚለው ዜና ላይ ሲሰማ፣ የአማርኛ ዜና እየሰማ እና እንዲህ አይነት የሚቀላቀሉ ነገሮች አሉ። ኤክስቴንሽን ይልሃል። የተለያዩ ነገሮች አሉ እና ስም ማውጣቱም ራሱ አሁን ስም ያወጡት አንዳንዴ በቃ አገራዊነቱ ልክ ፋራ የሚለው በትክስ ውስጥ ይሆንልኝ ና እንደዛ አይነት አንተ በሀገረኛ ካደረግ በቃ ምንም ነገር አይማርክም፣ አይስብም ወደ ማለቱ ይጠጋል። አዎ አይስብም ነው እንጂ በቃ የምትባለው እንደውም እኮ በአንድ ወቅት ከሆነ አማርኛ የሚናገር እንደ ኃጢአት ተብሎ ሁሉ የተለጠፈባቸው ትምህርት ቤቶች ነበሩ። ሚዲያ ላይ የወጡ አንዳንድ ሞዴል የሆኑ ሰዎችም ወጥተው ልጆቻቸው አማረኛ አለመቻላቸው እንደ ትልቅ የጥበብ መጨረሻ ተደርጎ የሚታይበትና የሚነገርበት ጊዜ አለ። በኩራት ልጄ እኮ አማርኛ አይችልም እንግሊዘኛ እንደ ጉድ ነው የሚናገረው የሚለው አሉ። ግን ይሄ በቃ ሌላውን አለመናፈቅ ነው። ይሄ ደግሞ የሚያሳይ ነገር ለየት ያለው እኔ በቃ ሂጃ አለው ከአውሮፓ ግን እኮ ምን ሄደው ትክክለኛውን ጥበብ ይዘን አይደለም እና ማሳያዎች፣ መገለጫዎች ናቸው የምንናገራቸው፣ እናገራቸው፣ ስም እናወጣቸው። ቋንቋዎቹ ድርጅቶቻችን፣ ማንኛውም አዲስ አበባ ላይ ብትመጣ አሁን አገረኛ የሆነ ስም ድርጅት ለማግኘት አችልም። ይህ የሚያሳይ ምን ያህል የሚዲያውም ተጽዕኖ የሚያሳይ ነገር ነው። እና ይህም ያሳስባል። ሊገልጻቸው የሚችል አነጋገር ለማምጣት ጥረት ማድረግ አይቻልም? ማማከር አይቻልም? ዶክተር ሙሉሰው የውይይቱ ሰፊ ክፍል የፊታችን እሁድ በመጽሔት ይቀጥላል። ተከታዩ ዝግጅት በአድዋ ላይ የተቀነበረ ይሆናል። ኢትዮጵያውያን የወራሪውን የጣሊያንን ጦር ድል የነሱበትና በጥቁር ሕዝቦች ታሪክ ውስጥ አዲስ ምዕራፍ የከፈቱበት የአድዋ ድል መታሰቢያ ዛሬ አዲስ አበባ ላይ ተከብሯል። ዕለቱ የሚከበረው የፊታችን ሰኞ የካቲት 23 ቀን ቢሆንም ይህ የዛሬው በብርሃን ኢትዮጵያ ማዕከል የተከናወነው ስነ ስርዓት ከ119 ዓመታት በፊት የነበረውን ሁኔታ ለማስታወስ የታሰበ ነው። እስክንድር ፍሬው ዘገባ ልኳል። ስለ አድዋ ሁሌም ይጻፋል፣ ሁሌም ይወራል። ድሉ የተገኘበት የካቲት 23 ሰሞን ደግሞ ሁሉም በአንድ ላይ እንዲያስበው ቆም ብሎ እንዲያስታውሰው መልካም አጋጣሚ ነው። የዚያን ጊዜዎቹ ኢትዮጵያውያን በጥቁር ሕዝቦች ታሪክ የመጀመሪያ የሆነውን ምዕራፍ ከፍተዋል። የነጻነት ትርጉም የሀገር ፍቅር ጥግ እስከምን እንደሆነ አሳይተዋል። በጊዜው የአውሮፓ ስልጣኔ ተመክቶ በዘመናዊ መሳሪያ ዘምኖ የመጣውን የጣሊያን ጦር በዚህ ፍቅር ብቻ አሸንፈዋል። እናም የካቲት 23 ለኢትዮጵያውያን ብሎም ለአፍሪካውያን የተለየ ቀን፣ የነፃነት ጉዞ መጀመሪያ ነው። በዚህ ቀን እነዚያ ኢትዮጵያውያን ለቀጣይ ትውልድ ነጻነትን አውርሰዋል፣ ጀግንነትን አላብሰዋል። ከአርባ ዓመታት በኋላ በሙሶሎኒ አዝማችነት የመጣውን የጣሊያን ጦር የተዋጉት የ88 ዓመቱ ሻለቃ ደጀን የመሸሻ ይህንኑ ነው የሚናገሩት የአድዋ ጦርነት ታሪክ ከታሪክ ታሪክ መዝገብ ላይ እና ከአባቶቻችን ነው የተረዳ ነው እና ያወቅ ነው እና ወደ የአድዋ ጦርነት ሲነሳ የኢትዮጵያ ህዝብ እንዴት እንደሄደ ምን እንደለበሰ ምን መሳሪያ እንደያዘ ያንን ነው የነገሩን ነገር ግን ለምንድን ነው የሄደው ሀገሩን ለማስከበር ነው ነጻነቱን እችን ሀገር ለማስከበር ነው አድዋ ጦርነት ግን ኢትዮጵያን እንዳስከበራት ለአለም አለም እንዳሳወቃት ለጥቁር ህዝቦች ምሳሌ እንደሆነ በደንብ ተረድተናል። ከታሪክም ከምን እኛ ደግሞ ታዲያ የአድዋ ጦርነት ከአርባ ዓመት በኋላ ቂሙን ለመመለስ ሲፈጣ ጣላን ከአባቶቻችን በተማርነው ነው ትምህርት እኛም እንዳባቶቻችን በመጫ ካገባል ላለፉት 31 ዓመታት በኢትዮጵያ የኖሩትና ልዩ ልዩ የታሪክ መጽሐፍትን ያሳተሙት መምህር ጆሴፍ ፍራንሲስ አድዋ የተለየ ስፍራ እንዳለው ይናገራሉ። በእንግሊዝኛና በአማርኛ ባሳተሟቸው አጼ ቴዎድሮስ፣ አለማየሁ ቴዎድሮስ፣ ድንቂቱ ኢትዮጵያና አድዋ በተሰኙ መጽሐፍት ምክንያት የኢትዮጵያን ታሪክ በቅርበት የሚያውቁት ጆሴፍ በተለይ ስለ አድዋ አጫውተውኛል። ኢትዮጵያ በቅኝ ሳትገዛ እንድትኖር መነሻ መሆኑን ያብራሩት የአድዋ ድል ለኢትዮጵያውያን የተለየ ኩራት ሊሆን ይገባል። ምክንያቱም ዳግማዊ አጼ ምኒልክ በሚገባ የታጠቀውን የኢጣሊያ ጦር ያሸነፉበት ነው። በዓለም ውስጥ በቅኝ ግዛት ያልተያዙት አገሮች አምስት ብቻ ናቸው። አፍጋኒስታን፣ ኢራን፣ ታይላንድ፣ ጃፓን፣ በአፍሪካ ደግሞ ኢትዮጵያ። አምስቱ ብቻ ናቸው ቅኝ ያልተገዙት። ይህ ለኢትዮጵያና ለኢትዮጵያውያን ለተቀሩትም አፍሪካውያን አኩሪ ታሪክ ነው እና ይሄ ቀላል ቶልነት አይደለም። ለኢትዮጵያ የሚኩራ ነገር አለ። ዓለም ውስጥ አፍጋኒስታን፣ ፐርሺያ፣ ታይላንድ፣ ጃፓን ይቺ አራት ሀገር እና ኢትዮጵያ ጨምሮ አምስት ሀገር ብቻ ወዝ ነቨር ኮሎናይዝድ የአድዋን በዓል ማክበር ታሪኩ እንዲተላለፍ ማድረግም የአስራ ሁለት ዓመቱን ይስሐቅ ምትኩን ለመሳሰሉ ታዳጊዎች የተሻለ ነገን ማቆየት ነው። ይስሐቅ ስንተኛ አክፍል ተማሪ ነው? የአምስት አክፍል። እዚህ ለምን ተገኘ? አሁን የአድዋ በዓል ማክበር። አድዋ ምንድን ነው? እስኪ አድዋ ምን የተደረገበት ነው ንገረኝ እስቲ። አባቶቻችን የጣሊያንን ጦር የመከቱበትና አገራችን ያስከበሩበት ነው። አንታው ከየት ነው የተማርከው? ማን ነገረን? በትምህርት ቤትና አባትና እናቶቼ። አዲስ አበባ በብርሃን የባህል ማዕከል የተካሄደው ስነ ስርዓት የዚያን ጊዜዎቹ ዘማቾች የነበሩበትን ሁኔታ ለማስታወስ የተሞከረበት ነው። ይዘውት የዘመቱት ስንቅ ለምሳሌ ለማሳያነት ተዘጋጅቷል። የብርሃን ኢትዮጵያ መስራችና ባለቤት ወይዘሮ ሳቤላ በላይ ነሻባይ ይህንኑ ያብራራሉ። ጾም ስለሆነ ቋንጣን ስንቀንስ ድርቆሽ ነው ይዘው የተጓዙት እነሱ። በርበሬና ውሃ እየበጠበጡ ነው። እኛ ግን ያው ድርቆሹን አፈርፍረነዋል፣ በሶን ጨብጠን እንትን ብለናል። እንደገና ደግሞ ቆሎ፣ ንፍሮ የመሳሰሉትን የዛን ጊዜ በጉዟቸው ላይ የሚበሉትን ነገሮች ለማቅረብ ሞክረናል። በተጨማሪ ግን ያው የኢትዮጵያ ባህል ነውና አባቶቻችን ድል ያደረጉበት ነውና እቴጌ ጣይቱም ተጓዦቹን በደንብ አድርገው ያ ታቱ ነበረ። ከጦርነቱ መለስ እንግዲህ እዚህ ቦታ ላይ ጠጅም፣ ጠላም፣ ካቲካላም የኛ የሆነው ከዛ ደግሞ እንደነ ሱፍ ተልባ፣ እንደ ብርዝ አይነትም ነገር አድርገናል። ዳቦቆሎ የመሳሰሉትን ለማቅረብ ሞክረናል። በብርሃን ኢትዮጵያ በተካሄደው የአድዋ ድል በዓል አከባበር ላይ የመንግስት ባለስልጣናት፣ አምባሳደሮችና ሌሎችም እንግዶች ተገኝተዋል። ልዩ ልዩ የኪነ ጥበብ ዝግጅቶችም ቀርበዋል። የአድዋ ድል በዓል በአገር ደረጃ በይፋ የሚከበረው የፊታችን ሰኞ የካቲት 23 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። መካከለኛው ምስራቅ ውስጥ አሁን ጊዜው እጅግ የበረታ ክረምት መሆኑን በመናገር ይጀምራል። ርዕስ አንቀጹ የከፋ ቅዝቃዜ ያለው የአየር ሁኔታ፣ በረዶ፣ ከባድ የክረምት ዝናብ፣ በጣም ኃይለኛ ነፋስና መጠኑ ታይቶ የማይታወቅ የበረዶ ብናኝ ክምር፣ እነዚህ ሁኔታዎች ከሶሪያ ሁከትን እየሸሹ በወጡ ስደተኞች ሕይወት ላይ የከበደ መጎሳቆልን እንዳበዛባቸው ይናገራል። በሰው ልጅ ታሪክ የቅርብ ትውስታ ውስጥ ሶሪያ እጅግ ክፉ ሰብአዊ ቀውስ ናቸው የሚባሉ ክስተቶች እየታዩባት ያለች አገር መሆኗን ርዕሰ አንቀጹ ጠቁሞ የሶሪያው የእርስ በርስ ጦርነት ከተጫረበት ጊዜ አንስቶ ባለፉት አራት ዓመታት ውስጥ ሶስት ነጥብ ስምንት ሚሊየን ሶሪያውያን ድንበር እያቋረጡ ወደ የጎረቤት አገሩ መጉረፋቸውን፣ ሰባት ነጥብ ስድስት ሚሊየን ደግሞ እዚያው ሶሪያ ውስጥ ከወትሮ ቀያቸው እየተፈናቀሉ መውጣታቸውን ገልጿል። ባለፈው ጥር 23 2007 ዓ ም የወጣውን የተባበሩት መንግሥታት ድርጅትን ሪፖርት የጠቀሰው ይህ ርዕሰ አንቀጽ የሶሪያ ሁከት ከተቀሰቀሰበት መጋቢት 2003 ዓ.ም ወዲህ እያሻቀበ የመጣው የሰብአዊ አቅርቦቶች ፍላጎት ድርጅቱ ካለው በጀት ወይም አቅም በስድስት እጅ እጥፍ መሆኑን አመልክቷል። ባለፉት ሦስት ዓመታት ውስጥ የእርዳታ ፈላጊው ሶርያዊ ቁጥር ከ1 ሚሊዮን ወደ 12.2 ሚሊዮን አድጎ ከአጠቃላዩ ከጦርነቱ በፊት ከነበሩት ሶርያውያን ከግማሻቸው በላይ ለተረጅነት መዳረጋቸውን ጠቁሟል። በተመሳሳይ ጊዜ ውስጥ ያለው የእርዳታ አቅርቦት መጠን ግን ከችግሩ ጋር ተጋጋዥ በሆነ ሁኔታ አልጨመረም። በአውሮፓውያኑ የዘመን አቆጣጠር በ2012 ዓ ም ከነበረው 214 ሚሊዮን ዶላር በ2014 ዓ ም መጨረሻ ወደ 1 ቢሊዮን ዶላር ቢያድግም የሚሸፍነው ግን ከሚፈለገው ከግማሽ ያነሰውን ብቻ ነው። ዩናይትድ ስቴትስ በዓለም ዙሪያ ላሉ የሁከት ተጋላጭና ተጎጂዎች ድጋፏን በመስጠት ቁርጠኝነቷ ትቀጥላለች ብሏል ርዕስ አንቀጹ። ይህ ግጭት ከተጀመረ አንስቶ በሰጠችው የሶስት ቢሊዮን ዶላር እርዳታ አሜሪካ ለሶሪያ ሰብአዊ ድጋፍ ቀዳሚ አቅራቢ ይሆናለች። ይህ እርዳታ ሶሪያ ውስጥም ሆነ ከሶሪያ ውጭ ላሉ በሚሊዮኖች የሚቆጠሩ ሰዎች ምግብ፣ አፋጣኝ የሕክምና አገልግሎት፣ ክረምቱን ለመውጣት የሚያስፈልጉ ቁሳቁስና አልባሳት፣ ተጨማሪ ብርድ ልብሶችና ሙቀት ጠባቂ ልብሶች እንዲሁም የማብሰያ ነዳጅ እንዲያገኙ እየዋለ ያለ ነው። ዩናይትድ ስቴትስ በአካባቢው ለስድስት ሚሊዮን ሰዎች ምግብ እያቀረበ ላለው የዓለም የምግብ መርሃ ግብር የ215 ሚሊዮን ዶላር ተጨማሪ እርዳታ እንደምትሰጥ የሰብዓዊ ጉዳዮች ምክትል ረዳት ሚኒስትሯ ኬሊ ክሌመንትስ የካቲት መጀመሪያ ላይ መናገራቸውን ርዕሰ አንቀጹ አመልክቷል። የትም ይኑሩ፣ የት ባሉን የመገናኛ መስመሮች ሁሉ ያሉበት ቦታ እየደረስን እርዳታ እናቀርብላቸዋለን። ይሁን እንጂ አሁን ሶርያውያኑ ያሉበት አስከፊ ሁኔታ አጣዳፊና የተባበረ መረባረብን የሚጠይቅ ነው ብለዋል። የህዝብ የስደተኞችና የፍልሰት ጉዳዮች ረዳት ሚኒስትሯ ክሌመንትስ። ርዕስ አንቀጹ የዛሬ ሐተታውን እንዲህ ሲል በሚኒስትር ክሌመንትስ መልእክት ይዘጋል። ዩናይትድ ስቴትስ ለሶሪያ ሰብዓዊ ምላሽ የምታቀርበውን የገንዘብ ድጋፍ በከፍተኛ መጠን ለመጨመር ቁርጠኝነቷን ታረጋግጣለች። ሌሎች መንግሥታትም ፈለጓን እንዲከተሉ ትጣራለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ለዛሬ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራሙን የመራለን ንጉሡ ታምሬ፣ የቴክኒክ መሐንዲሱ ኦድሬስ ሪገስ ነው። በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። ደህና ደሩ።